የአገር ውስጥ ተፈናቃዮች የምርጫ ተሳትፎን ያካተተ የግንዛቤ ማስጨበጫ በተገቢው መንገድ አለመሰራቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ምርጫ ቦርድ በበኩሉ በሀገር ውስጥ ተፈናቅለው የሚኖሩ ዜጎችን በተመለከተ አጋጠሙኝ ያላቸውን ችግሮች አስረድቷል። መስፍን አራጌ በዚህ ዙሪያ ያጠናቀረውን ዘገባ ያስደምጠናል። በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪን ጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን በበጎ አውስተዋል። በተለይ ሁለት ሺ አስራ አንድ ላይ በጸደቀው አዲሱ የምርጫ ህግ አዋጅ የሀገር ውስጥ ተፈናቃዮች በምርጫ የመሳተፍ መብት እንዳላቸው መረጋገጡን ተከትሎ ብሔራዊ ምርጫ ቦርድ ዝርዝር ድንጋጌዎችን ያካተተ መመሪያ ማውጣቱ እንደ አማካሪዋ የሚበረታታ ተግባር ጋር ነው። በዚህ መመሪያ መሰረት የሀገር ውስጥ ተፈናቃዮች ካሉበት ቦታ በሚደረግ ምርጫ ውስጥ የመሳተፍ መብት አላቸው። በራሱ ራሱን የቻለ ትልቅ ስቴት ነው። ምክንያቱም የሀገር ውስጥ ተፈናቃዮችን በምርጫ የማሳተፍ መብትን ለማረጋገጥ ከሚያስፈልጉ ቅድመ ሁኔታዎች አንዱ መብቱን እውቅና የሚሰጥ ድንጋጌ በህግ ተካቶ መገኘቱ ነው። ይሁን እንጂ መመሪያው ዘግቶ መጽደቁ የባለድርሻ አካላትን ተሳትፎ ውስን እንዲሆን አድርጎታል ብለዋል። የሀገር ውስጥ ተፈናቃዮች የት ነው መመዘገብ ያለባቸው ድምፅ ሲሚሰጡ የምርጫ ጣቢያ ነው? የትኛው የምርጫ ጣቢያ ላይ ላለ እጩ ነው የሚሉ ዝርዝር ነገሮች የሚተነትነው የሚደነግገው ይሄ መመሪያ እንደመሆኑ የሲቪክ ማህበራትም ሆነ ሌሎች የዓለም አቀፍ ግብረሰናይ ድርጅቶች ወይም ደግሞ መንግስታዊያን ድርጅቶች በተለይ ደግሞ በተፈናቃዮች ዙሪያ የሚሰሩ ከዚህ አንጻር በንቃት እንዳይሳተፉ ከልካይ ሁኔታ የፈጠረ ነው ማለት እንችላለን። የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ግምት ውስጥ ያስገባይ ግንዛቤ ማስጨበጫ ስራዎች በተገቢው መንገድ አልተሰሩም፣ የሚሉት አማካሪዋ ተጽዕኖ ከባለድርሻ አካላቱ ባሻ ሲሻገር፣ በመራጩ የሀገር ውስጥ ተፈናቃይ ተሳትፎም ላይ መንጸባረቁን አስረድተዋል። ከመመሪያው ዘግይቶ መጽደግ ጋር በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉ፣ በራሱ ሌላው እንደ ክፍተት የሚታይ ነው። መመዝገብ መቻል የነበረባቸው እስከምን ያህል የሆኑ ነበረ? በኢትዮጵያ መንግስት በኩል የታመነው በፈረንጆቹ አቆጣጠር በመስከረም ሀያ ሀያ በወጣው ሪፖርት መሰረት አንድ ነጥብ ስምንት ሁለት ሚሊዮን ተፈናቃዮች ነበሩ። ስለዚህ ከዚህ የተፈናቃዮች ቁጥር ምን ያክሉ ነው የምርጫ ውስጥ መሳተፍ ያለበት አካባቢ ነው የሚገኙት የሚሉ መረጃዎችን የሚይዝ የሚያጠናቅር የመንግስት አካል አለመኖሩ ለምርጫ ቦርድ ስራዎችን አስቸጋሪ አድርጓል ማለት እንችላለን። እንደ አጠቃላዩ ግን የቆየ መረጃ ነው ያለን። አሁን ባለው ሁኔታ መፈናቀል የተለያዩ የሀገሪቷ ክፍሎች ውስጥ ጭር ይበረታል። በሌላ ደግሞ መልኩ አንዳንድ ቦታዎች ላይ የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በመደረጉ ቁጥራቸው ሊቀንስ ይችላል። ግን በነበረን መረጃ ሁለት መቶ ሰባ አምስት ሺዎቹ ይመርጣሉ ተብሎ ታስቦ ነበረ። አማካሪዋ ትክክለኛው የተመዝጋቢ ቁጥር ምን ያህል እንደሆነ ለብሔራዊ ምርጫ ቦርድ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ገልጸዋል። የምርጫ ቦርድ ቅድሚያ በእቅዱ ላይ የዚህ ያክል የልዩ ምርጫ ጣቢያዎች ይኖሩናል በተፈናቃዮች ዙሪያ ካለው ቁጥሩ እጅግ ዝቅ ብሎ በመገኘቱ በተለይ ደግሞ በልዩ የምርጫ ጣቢያዎች ውስጥ መጥተው የሚመዘገቡ ሰዎች ምን ያክል ናቸው ከሚለው ተነስተን ተመዝጋቢዎቹ ቁጥራቸው ቀንሷል ወደሚል መደምደሚያ መድረስ ይቻላል። መመሪያው ዘጊቶ ከመጽደቁ ባሻገር የግልጽነት ችግሮች አሉበት ሲሉ ይተቻሉ። እንጉዳይ መስቀሌ አንድ ተፈናቃይ እጩ መሆን ይችላል ወይ ለሚለው በቂ የሕግ ድንጋጌ ወይም የሕግ መሰረት የለም። በፖለቲካ ፓርቲዎች እንቅስቃሴ ላይ የምረጡ እንቅስቀሳ ላይ የሀገር ውስጥ ተፈናቃዮችን ያሳተፈ ነው ማለት አንችልም። ምክንያቱም በብዛት ተፈናቃዮች የሚገኙት ከዋናው ከተማ ወጣ ባሉ የመጠለያ ካምፖች እንደመሆናቸው እነዚህ የመጠለያ ካምፖች አካባቢ ስለ ምርጫው፣ ስለ እጩዎቹ በአጠቃላይ ስለ ፖለቲካ ፓርቲዎቹ አጀንዳ በሀገር ውስጥ ተፈናቃዮች መካከል በቂ ግንዛቤ መፍጠር ስራ አለመሰራቱ እንደሌላ ክፍተት ሊታይ ይችላል ማለት ነው። ኮሚሽኑ በማህበራዊ ድረገጹ የሀገር ውስጥ ተፈናቃዮችና የምርጫ ተሳትፎ መብት በሚል ባወጣው ማብራሪያ ኢትዮጵያ እንደ ግሪጎሪያኑ የዘመን ቀመር በ 2009 የወጣውንና የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ የሚመለከተውን የካምፓላ ስምምነት በ2012 ዓ.ም መፈረሟን ጠቅሰዋል። ኢትዮጵያ ለዚህ አስገዳጅ ስምምነት መገዛት እንዳለባትም በማስታወስ የመራጮች ምዝገባ ተጠናቆ ምርጫው ሊካሄድ ከአንድ ሳምንት ያልበለጠ እድሜ እየቀረው የኮሚሽኑ ማሳሰቢያና የተስተዋሉ ውስንነቶችን በዝርዝር ማንሳቱ አረፈ ደሞ ወይ ለሚለው የአሜሪካ ድምጽ ሬዲዮ ጥያቄ ሲመልሱ በዋነኛነት የማብራሪያው ዓላማ ለዝነው ምርጫ ብቻም ሳይሆን ቀጥሎ በሚደረጉ ምርጫዎች ሎካል ሌቭል፣ ሬጂናል ሌቭልም በሚደረጉ ምርጫዎች ውስጥ ከፍተኛ ተፈናቃይ ቁጥር ያላቸው ክልሎች ምን ማድረግ አለባቸው የሚለው የሚያሳይ ነው። ከዚያ በተጨማሪ ደግሞ አሁን ባለው ሁኔታ ተፈናቃዮች ያሉባቸው ክልሎች ወይም የምርጫ ጣቢያዎች ላይ ምርጫው ተራዝሟል። ስለዚህ በአብዛኛው ምርጫው የሚደረገው ለጳጉሜ አንድ ለሚደረገው ምርጫ ስለተራዘመ አሁንም የዚህ ማብራሪያ ፋይዳ ትልቅ ነው ማለት እንችላለን፣ ወይም ከፍተኛ ነው ማለት ይቻላል። ተፈናቅለው የሚ ኑሩ ዜጎችን የመምረጥ መብት አስመልክቶ ያጋጠሙ ተግዳሮቶች በተደጋጋሚ ይፋ አድርገናል፣ የሚሉት ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚዴክሳ ናቸው። ትናንት ለጋዜጠኞች በሰጡት መግለጫ ሰብሳቢዋ እንዳስረዱት በተለይ ተፈናቃዮቹ ካሉባቸው አካባቢዎች በቂ መረጃ ለማግኘት አዳጋች ነበር። የምርጫ ጣቢያ ዝርዝሮቻችን ታስታውሱ ከነበረ መጀመሪያ ላይ አርባ ዘጠኝ ሺህ አካባቢ የነበሩት እነዚህ ሁሉ አካቶ ነው ለተፈናቃዮች የሚከፈቱ ምርጫ ጣቢያዎች እና ቁጥራቸው አለ በሚባለው ቁጥር አንድ ላይ አድርገን ነበረ የራሳቸው ሰዎች የተፈናቃዮች መጫጣሚያዎች እንኮድ ብለን ይዘን መጀመሪያ ለፍሬ የተነሳ ነው። ስለዚህ ያጋጠመ ትልቁ ችግር ከዚህ ፊትም በተደጋጋሚ ብለናል፣ ከፍተኛ የሆነ መረጃ እጥረት ከክልሎች ከጠየቅናቸው ክልሎች ማ አራት ክልል ወይ ሶስት ክልል ብቻ ነው በንፅፅር በቂ እንዲህ አይነት መረጃዎች አሉ ብሎ ሊሰጡን የቻሉት። አንዳንድ ክልሎች ላይ በአካባቢያቸው ከሚኖሩት ዜጎች ጋር ምዝገባ አከናውነዋል። ስለዚህ የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ ያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም ጥገና ዜጎች ስለሌሉ ምርጫ ማካሄድ አያስፈልግም የሚለውን ነገር በአካቱ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። ሌሎች ቦታዎች ላይ መረጃዎቹ በጣም ዘግተው መምጣታቸዋለ። ይህ እንግዲህ የመራጮች መዝገባ ሲጀመር ካጋጠሙ ተግዳሮቶች ውስጥ አንዱ ነው። ከፍተኛ የተፈናቃይ ቁጥር አለባቸው በሚባሉ አካባቢዎች የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲረጋግጥ ግን ይሰራል ሲሉ አረጋግጠዋል። የድምፅ አሰጣጥ ሂደት አሁንም ጊዜ አለው። ሙሉ ለሙሉ የተሰናከለ ነገር አይደለም ለማለት ነው። አጣያ አካባቢ መፈናቀል አለ። ባግሚ አንድ ውስጥ ነው ያለው። ቤኒሻንጉር መፈናቀል አለ ሄዶ በተወሰነ ደረጃ በወለጋም የመራጮች ምዝገባ ያላከናወንባቸው ቦታዎች አሉ። በግጭት የተነሳ የተፈናቀሉ ዜጎች ይኖሩባቸዋል ተብሎ የሚታሰበው እነሱም በልዩ ሁኔታ ድምጽ መስጠት ከሚካሄድባቸው ቀናት ውስጥ ነው የሚወድቁት። ስለዚህ ጊዜ አለው ማለት ነው። የተፈናቃይ ዜጎችን የድምፅ አሰጣት ሂደት አስመልክቶ አብዛኞቹ የከፍተኛ የተፈናቃዮች ቁጥር የሚኖርባቸው ቦታዎች በግጭት የተነሳ በቋግኒያ እንደሚደረጉ ስለሆኑ አሁንም ቢሆን የተፈናቀሉ ዜጎችን የድምፅ መስጠት መብት በማስከበር በኩል የተወሰኑ ጊዜዎች አሉ። እነዚህ ቦታዎች ላይ በግጭት የተ የተነሳ ጸጥታ ችግር የተነሳ ድምጽ አሰጣጥ የማይደረግባቸው ቦታዎች ላይ የመራጮች ምዝገባ ሲካሄድ የተፈናቀሉ ዜጎችንም መዝገባ አንድ ላይ በጋራ አድርጎ የሚታይበትን መንገድ እናያለን ማለት ነው። ዜጎች ሰኔ 14ን ለድምጽ መስጫ ብቻ እንዲጠቀሙ ከሐረሪና ከሶማሌ ክልሎች ውጭ በእለቱ በክልሎችና በፌዴራል የሚገኙ መንግስታዊና መንግስት ያልሆኑ እንዲሁም የግል ተቋማት ዝግ እንዲሆኑ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በሚል የተገለጸው ማብራሪያውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው።